ዩናይትድ ስቴትስና አጋሮቿ አሸባሪዎች ከደጋፊዎቻቸው የሚያገኙትን ድጋፍና የሚንቀሳቀሱባቸውን አካባቢዎች በመቀነስ ተጽዕኖ ለማድረግ ቢጥሩም አሸባሪዎቹ ድርጅቶቹ ግን በበርካታ የአፍሪካ ሀገሮች ላይ ይዞታቸውን እያጠናከሩ ይመስላል። ከአሜሪካ መከላከያ ሚኒስቴር ዋናው የቁጥጥር መምሪያ ባለፈው ማክሰኞ በከፊል የወጣው አዲስ ሪፖርት እንደሚያመለክተው በኮሮና ቫይረስ ወረርሽኝ የተነሳ በዩናይትድ ስቴትስ ነት በአህጉሪቱ የሚደረገው ጥረት እንደገና እንዲፈተሽ የሚያስገድዱ ሁኔታዎች መኖራቸውን እና አንዳንዱም እንቅስቃሴ እንዲገታ መደረጉ ተመልክቷል። የአሜሪካ ድምጽ የብሔራዊ የደህንነት ጉዳዮች ዘጋቢ ጄፍ ሲልደን የሚከተለውን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል። ከመከላከያ ሚኒስቴር ዋናው የቁጥጥር መምሪያ ባለፈው ማክሰኞ በከፊል የወጣው አዲስ ሪፖርት እንደሚያመለክተው በኮሮና ቫይረስ ወረርሽኝ የተነሳ በዩናይትድ ስቴትስ መሪነት በአፍሪካ የሚደረገው የጸረ ሽብርተኝነት ዘመቻው ጥረት እንደገና እንዲፈተሽ መገደዱና አንዳንዱም እንቅስቃሴው እንዲገታ መደረጉ ተመልክቷል። ተጠባባቂው ኢንስፔክተር ጀኔራል ሲያን ኦዳኔል በሩብ ዓመቱ ላይ ባሰፈሩት ጽሁፍ እንዳመለከቱት አይኤስ ወይም አይሲስ ተብለው የሚታወቁት አልቃይዳና እስላማዊ መንግስትን የመሳሰሉት ቡድኖችን በመጥቀስ ዓለም አቀፉ ዩናይትድ ስቴትስ ትብብር በዚህ ረገድ ያሳየው እድገት ውስን ነው ብለዋል። የአሸባሪዎቹን እንቅስቃሴ ከመክታት ይልቅ የኮቪድ-19ን ወረርሽኝ እንዳይስፋፋ ለማድረግ የተሰጠው የቅድሚያ ትኩረት አሸባሪዎቹ የበለጠ እንዲስፋፉ አዳዲስ አዲስ እድሎችን እንደከፈቱላቸውም ተመልክቷል። ኦዳንኤል በሪፖርቱ ጨምረው እንደገለጹት ወረርሽኙ ለአማጽያኑ አክራሪዎች ድርጅቶች መፈጠርና መስፋፋት ምክንያት ሊሆኑ የሚችሉ በርካታ የኢኮኖሚ ቀውሶችና የምግብ እጥረቶችን እንዲከሰቱ አድርጓል። በአንዳንድ አካባቢዎች ወረርሽኙ የፈጠረውን ቀውስ አጋጣሚ በመጠቀም የሽብር ቡድኖች የመንግስታትን ስልጣን ለማዳከምና ጥቃታቸውን ለማፋፋም እየሞከሩ መሆኑን የተባበሩት መንግስታት ድርጅት ያወጣውን ግን ግምገማ በመጥቀስ ሁኔታውን አብራርተዋል። የአልኬዳና የአይሲስ ተባባሪዎች በአፍሪካ እያንሰራሩ መምጣታቸውን በሚመለከት የሚሰጠው ማስጠንቀቂያ አዲስ አይደለም ያሉት ደግሞ በአፍሪካ የአሜሪካ ጦር አዛዥ ጄኔራል ስቴፈን ታውሰንድ ናቸው። ከወር በፊት ለአሜሪካ ሕግ አውጪዎቹ የኮንግረስ አባላት በሰጡት ማስጠንቀቂያ እነዚህ ቡድኖች በየአካባቢው ከፍተኛ ፍላጎት በማሳደር ወደ አፍሪካ በሰልፍ እየገሰገሱ መሆኑን ገልጸዋል። ጄኔራሉ ባለፈው መጋቢት ወር ባወጡት ሪፖርት አይሲ ሲስ አዳዲስ ተከታዮችን ማፍራት ከቻለ አልኬዳም የማይችልበት ምክንያት የለም ብለዋል። ባለፈው ሐምሌ በተወጣው ተመሳሳይ ሪፖርት ደግሞ የመከላከያ ሚኒስቴር ጄኔራል ኢንስፔክተር በአፍሪካ ያለውን የሽብርተኞች የእንቅስቃሴ ደረጃ ሲገልጹ አሁንማ የሚመስለው የአሜሪካውያን አውሮፓውያንና የአፍሪካውያን የመመከት እንቅስቃሴን ሳይበልጡ አይቀሩም ብለዋል። ባለፈው ጊዜ በአሜሪካውያን እርዳታ ፈረንሳዮች በመሩት ወታደራዊ ዘመቻ በሰሜናዊቱ ማሊ የእስላማዊ መገረብ አሚርን መግደል ተችሏል። ይሁን እንጂ የተለያዩ የአፍሪካ አገሮች አሁንም የተለያዩ ሽብር ተግባራት ማራመጃ ቦታዎች መኖሯቸው በርካታ የዩናይትድ ስቴትስ ባለስልጣናትን እያሳሰባቸው መሆኑ ተነግሯል። አንደኛው አሳሳቢ የሽብር ቀጠና ተደርጎ የተወሰደው የምስራቅ አፍሪካ ነው። በቀጠናው አስር ሺህ የሚደርሱ ከአልኬዳ ጋር ግንኙነት ያላቸው የአልሸባብ ተዋጊዎች እንደ ልባቸው የሚንቀሳቀሱበትን ነፃነት ያገኙ መሆኑን የአሜሪካ ወታደራዊ ባለስልጣናት ይናገራሉ። በኢንስፔክተር ጀነራል ሪፖርት እንደተመለከተው ሽብርተኞቹ ከስከዛሬዎቹ ከፍተኛ ደረጃ ያላቸው ናቸው የሚባሉትን የጥቃት አይነቶች እስከ መፈጸም ደርሰዋል። የጦር ግጭቶች የሚካሄዱባቸውን አካባቢዎችና ክስተቶችን መረጃ ከሚሰበስበው ተቋም አክሌድ የተገኘውን መረጃ እንደሚያመለክተው አልሻባብ ከሚያዚያ እስከ ሰኔ ባሉት ሶስት ወራት ጊዜ ውስጥ ስድስት መቶ ስምንት ጥቃቶችን ፈጽሟል ባለፈው ሩብ አመት ተመሳሳይ ጊዜ ውስጥ የነበረው ግን አምስት መቶ ስልሳ ስምንት ነበር በዚያው ተመሳሳይ ሩብ አመት ውስጥ በነበረው ውስን የአቅርቦት ድጋፍና የአየር ጠባይ ለውጥ ሳቢያ ዩናይትድ ስቴትስ በአሸባሪዎቹ ላይ የምትሰነዝረው የአየር ጥቃት ቀንሷል በተመሳሳይ ጊዜ የነበረው 33 ጥቃቶች የተፈጸሙ ሲሆን በዚህኛው ግን የተካሄዱት ሰባት የአየር ጥቃቶች ብቻ እንደነበሩ ተገልጿል። የአሜሪካ ወታደራዊ ባለስልጣናት በምዕራብ አፍሪካ ያለው የአልኬዳ የአይሲስ ወኪሎችና የሽብር ቡድኖቻቸው እንቅስቃሴ ያሳሰባቸው መሆኑን ገልጠዋል። በተለይም በምዕራብ ሳህል እና በሰሜን አፍሪካ በሚገኙ አገራት ድንበሮች ላይ እያሳዩ ያሉት መስፋፋትም አሳስቧቸዋል። በተለየ ሁኔታ ግን በአፍሪካ የአሜሪካ ጦር አዝ ግዛሽ እንደሚሉት በምዕራብ አፍሪካ ያለው አይኤስና የቦኮ ሀራም ሽብርተኞች በኮሮና ቫይረስ ወረርሽኝ አጋጣሚ የተፈጠረውን የእንቅስቃሴ ገደብ እየተጠቀሙበት መሆኑ አሳሳቢ ሆኗል። የኦዳኔል ሪፖርት ጨምሮ እንደገለጸው በሰሜን አፍሪካ በተለይም በሊቢያ ያለው አይኤስ እስካለፈው ግንቦት ድረስ ውስን ጥቃቶችን ብቻ በመሰንዘር ዝም ብሎ ቆይቷል። የተባበሩት መንግስታትም ሪፖርት እንዳመለከተው በሊቢያ ያሉ አሸባሪዎች ያገኟቸው ተዋጊዎች ቁጥር በጥቂት መቶዎች የሚቆጠር ብቻ ሆኖ ነበር። ይሁን እንጂ አንድ የኢንቴሊጀንስ ሪፖርት እንዳስጠነቀቀው ከሆነ አሸባሪዎቹ እስከ 1400 የሚደርሱ አዳዲስ ተዋጊዎችን መመልመል ችለዋል። የቁጥሩ አነስተኛ መሆን ትክክለኛ ግምት ቢሆንም ከሌላ ቦታ የሚመጡ የቅጥር ነፍሰ ገዳዮች መብዛትና በሊቢያ ሊቀሰቀስ የሚችለው የእርስ በርስ ጦርነት የአይኤስን ተዋጊዎች ቁጥር በመጨመር ሊያጠናክራቸው እንደሚችል ተሰክቷል። በአፍሪካ የአሜሪካ ጦር መምሪያ እንደገመተው ካለፈው ሰኔ ጀምሮ ከሶሪያ ወደ ሊቢያ የፈለሱ ተዋጊዎች ወደ ሰባት ሺ አምስት መቶ ይደርሳሉ ብዙዎቹም በሩሲያና ቱርክ እንደሚደገፉ ተነግረዋል። የዩናይትድ ስቴትስ ባለስልጣናት ቁጥራቸው እየጨመረ የመጣ የሶሪያ ተዋጊዎች ብዙዎቹ ቀደም ሲል ከሽብር ቡድን ድርጅቶች ጋር ግንኙነት እንደነበራቸው ያምናሉ። ይሁን እንጂ በሊቢያ መዋጋት የሚፈልጉት ግን አብዛኞቹ ለገንዘብና በግላቸው የተለያዩ ምክንያቶች መሆኑን ይናገራሉ። ለምሳሌ ከሶሪያ ተዋጊዎች መካከል አምስት ሺህ የሚሆኑት በሊቢያ መንግስት ብሔራዊ ጦር እየተደገፉ ከሚዋጉት የቱርክ ቅጥረ ነፍሰ ገዳዮች ጋር አብረው የተሰለፉ ናቸው። ብዙዎቹ ምንም ልምድም ሆነ ትምህርትም የላቸውም። ይሰጣቸዋል የተባለውን ደሞዝ ብቻ ተስፋ ያደረጉ መሆኑን በአፍሪካ የአሜሪካ ጦር ሰራዊት ባለስልጣናት ይናገራሉ። በቱርክ የሚደገፉ የሶሪያ ወታደሮች በሚንቀሳቀሱባቸው አካባቢዎች ስርቆት፣ አስገድዶ መድፈርና የተለያዩ ወንጀሎች እንደሚፈጸሙም ባለስልጣኖቹ አስጠንቅቀዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ